የኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ ኢዜማ የውጭ አባላትን የማደራጀት እንቅስቃሴ በሚጀምርበት ጊዜ ከሀገር ውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያ በመሳተፍ እንዲያግዙ ጥሪውን አሰምቷል። ኢዜማ ባለፈው እሁድ ካሊፎርኒያዊቱ ሎስ አንጀለስ ከተማ ላይ ባካሄደው ህዝባዊ ውይይት ላይ ነው ጥሪውን ያሰማው። ሪፖርተራችን ዳንኤል አርጋው የስብሰባውን ሂደት ተከታትሏል። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ ከፍተኛ የሥራ አመራሮች በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና አካባቢዋ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በፓርቲው ፕሮግራምና የወደፊት ጉዞ እንዲሁም በወቅት ሀገራዊ ጉዳዩ ዙሪያ ባሳለፍነው እሁድ በቅድስተ ማርያም ቤተ ክርስቲያን የመሰብሰቢያ አዳራሽ ህዝባዊ ውይይት አካሂዶ ነበረ። የኢትዮጵያ ዜጎች ማህበራዊ ፍትህ መሪ ፕሮፌሰር ብርሃኑ ነጋ በጉባኤ ላይ ባሰሙት ንግግር ላይ እንዳሉት ኢትዮጵያ ውስጥ የመጣው ለውጥ ሪፎርም እንጂ አብዮት አለመሆኑን ጠቅሰው የመጣውን ለውጥ በሰከነ መንፈስ ማስተናገድ ያስፈልጋል ብሏል። ኢትዮጵያ ዴሞክራሲያዊ ትሆናለች ወይስ አትሆንም የሚለው ጥያቄ ህዝቡን ውዥንብር ውስጥ መክተቱን ተናግረው አገሪቷ ውጤቱ ያለቀለት ደረጃ ላይ ሳትሆን ሂደት ላይ መሆናንም ጠንቅቆ መረዳት ያሻል ብሏል። ዲሞክራሲያዊ ትሆናለች አትሆንም የሚለው ጥያቄ ላይ ውዥንብር ያለበት ጊዜ እሱን ደግሞ ሳናጠራ በደንብ ወደ ፊት መሄድ አንችልም። ሴንሽሌ ጥያቄዎቹ ምንድን ናቸው? የሚገጥሙ ፈተናዎች ምንድን ናቸው? እነኝን ፈተናዎች እንዴት አለን ነው ልናልፋቸው የምንችለው የሚሉትን ነገሮች በደንብ አልመለስም። ሁል ጊዜ ውሽበር ሁል ጊዜ እንትን ይሆንና ወደ ቀራረብና ወደ አንድ መስመር ከመሄድ ይልቅ የበለጠ መሳሳብና ወደ መናቆር እንሄዳለን። ሶ ለዛ እንዲረዳ ብዬ ነው ያሉ ለማንም ያስደስታልና ያስደስትም ሳልል የሚመስለኝን ነገር እነግራቸዋለሁ። ዜሮ ሆነ ሆነ ውይይት እናደርጋለን ብዬ ተስፋ ጋር አንድ ነገር ሁላችን ሆን ስማማ ውጤቱ ያለቀለት ነገር ላይ አለም፣ ያለ ነው ሂደት ላይ ያለ እና ኢትስ ቬሪ ኢምፖርታንት ይህንን ሂደት መረዳት። ይህንን ሂደት ደግሞ የምንረዳው ልንደርስ በቃ የምንፈልገው ቦታ አንፃር የት ለመሄድ ነው የምንፈልገው ብለን ይሄ የተሄደበት ያለው ያደርሰናል። በመሀል ላይ የሚገጥሙት ችግሮች ምንድን ናቸው? እኛ ችግሮች በሚመጡ ጊዜ እንዴት አለን ነው ልፈታቸው የምንችለው የሚል አይነት ነቶች መጠጥ ያሉ ውይይቶችና የሰከነ ነገር የሚፈልግ ጊዜ ነው። የኢትዮጵያ ዜጎች ማህበራዊ ፍትሕ የሕዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀም ባደረጉት የመክፈቻ ንግግር ላይ እንደጠቀሱት በመላው የኢትዮጵያ ክፍሎች ኢትዮጵያውያን በሰላምና በነጻነት ወጥተው የሚገቡባት የተረጋጋና ሰላም የሰፈነባት ሀገር ትሆን ዘንድ ፓርቲያቸው ከሌሎች የባለ ድርሻ አካላት ጋር በመተባበር ጠንክሮ እንደሚሰራ ማስታውቋል። ግንቦት አንድ እና ሁለት ቀን 2011 ዓ.ም ኢትዮጵያ ውስጥ ከሚገኙ 547 የምርጫ ወረዳዎች ከ312ቱ በፓርቲው አባላት የተወከሉ ተሳታፊዎች በተገኙበት በይፋ የተመሰረተው ኢዜማ በቀጣይ ምን አይነት ስራዎችን ለማከናወን ያስባል? አንደኛ፣ ኢዜማ ከሁሉም ነገር በፊት ቅድሚያ የሚሰጠው ስራ ሀገር የማረጋጋትን ስራ ነው። በሁሉ የኢትዮጵያ ክፍሎች ዜጎች በነፃነትና በሰላም ወጥተው የሚገቡበት የተረጋጋ እና ሰላም የሰፈነበት ኑሮ የሚኖርበት ሁኔታ ከሁሉ በፊት ያስፈልገናል። ኢዜማ ለውጡን ለማስከንና ሀገርን ለማረጋጋት ከመንግስትና ከሁሉም ባለድርሻ አካላት ጋር ተባብሮ ይሰራል። ሁለተኛ ኢዜማ በሁለተኛነት ቅድሚያ ያሰጥቶ የሚሰራው ስራ ኢትዮጵያ ውስጥ የመጣው ለውጥ ከጥቂት የስልጣን ጫፍ ላይ ያሉ አመራር ሰጪዎች በጎ ፈቃድ ወጥቶ ተቋማዊ መሆን እንዲችል ማገዝ ነው። የመንግስት ተቋማት ሁሉን ዜጎች በኩል የሚያዩና ለየትኛውም የፖለቲካ አመለካከት ወይንም ሃይማኖት የማይወግኑ እና ፍጹም ገለልተኛ ሆነው ሕግን ብቻ መሰረት አድርገው ሕዝብን ማገልገል የሚችሉበት ቁመና እንዲኖራቸው የዜማ የተቻለውን ሁሉ ይሰራል። እነዚህ ሁለት ከላይ የጠቀስኳቸው አበይት ተግባራት እና ስራዎች ሳይከናወኑ ለስልጣን የሚደረግ ፉክክር ውስጥ መግባት ሀገራዊ መረጋጋትን ከዛም አልፎ የሀገር ሕልውና ላይ ከፍተኛ አደጋ እንደሚደቅም እናምናለን። ኢዜማ በሎስ አንጀለስ ከሚኖሩ ኢትዮጵያውያኖች ጋር ባደረገው ህዝባዊ ውይይት ላይም ከተሳታፊዎች በፓርቲው የመጻዊ አደረጃጀትና መሰራረት እንዲሁም በወቅታዊ ሀገራዊ ጉዳይ ዙሪያ ለቀረቡ ጥያቄዎች መልስ ተሰጥቶባቸዋል። ሰብለወንጌል ያነሳቻቸው ጥያቄዎች ላይ እንደ ልብ መንቀሳቀስ ሰላማዊ ሰልፍና ስብሰባ ለማድረግ አስቸጋሪ የሆነ ሁኔታ ነው ያለው እና እንዴት አደርጋችሁ ነው ምርጫ ቅስቀሳ የምታደርጉት? እንዴት አድርጋችሁ ነው ደጋፊና ባለተሳብታችሁ ትናንት ሀሳብ የሚያሸንፈው የሚል ነው። ቅድም ንግግር ላይም መሪያችን ፕሮፌሰር ብርሃኑ ሲያወራ ከሰማችሁት፣ ቅድሚያ ሰጥተን የምንሰራው ስራ ሀገር እንዲረጋጋ ማገዝ ነው ስንል ሀገር እንዲረጋጋ ማገዝ ማለት መጀመሪያ ደረጃ ሰው በሰላም ወጥቶ የሚገባበት እና በነፃነት የሚንቀሳቀስበት ሁኔታ ሀገር ውስጥ መምጣት አለበት። እሱን ሳናደርግ የፖለቲካ ስራ መስራት አንችልም። ማንኛውም አይነት የፖለቲካ ስራ ለመስራት መጀመሪያ የተረጋጋ ሀገር ሊኖረን ይገባል ብለን እናምናለን። ለዛ ነው የፖለቲካ ውድድር ውስጥ ፉክክር ውስጥ ከመግባታችን በፊት የተረጋጋ አገሪቷ ውስጥ የተረጋጋ የፖለቲካ ሁኔታ እንዲመጣ እንሰራለን የምንለው። ያንን ለማድረግ ደግሞ የእኛ ብቻ ኃላፊነት አይደለም። የመንግስት ኃላፊነት ነው። የሌሎች የፖለቲካ ድርጅቶች ኃላፊነት ነው። የሁሉም ዜጋ ኃላፊነት ነው። በቪዛ መዘገየት ምክንያት በስብሰባ ላይ መገኘት ያልቻሉት የፓርቲው ምክትል መሪ አቶ አንዱዓለም አራጌ ባስተላለፉት የቪዲዮ መልእክት ላይም በውጭ ሀገር የሚኖሩ ኢትዮጵያውያን ኢዜማን በማጠናከር በመደገፍ ሂደት ቀጥተኛ ተሳታፊ እንዲሆኑ ጥሪያቸውን አቅርቧል። ኢዜማ በቀጣዩ ህዝባዊ ውይይት ወደ ቴክሳስ እና ዋሽንግተን ዲሲ በቅርቡ ጉባኤው እንደሚያካሄድ የወጣው መርሃ ግብር ያስረዳል። በዕለቱም ለፓርቲው ማጠናከሪያ በተካሄደው ጨረታ 25000 የአሜሪካ ዶላር ተሰብስበዋል። ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።